ደቡብ ሱዳን ውስጥ የሚገኙ የአካባቢ ጥበቃ ኃይሎች ከተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ጋር ማቀናጀት የአገሪቱን ሉዓላዊነት ያለማክበር ተንኮል አይደለም ሲሉ አንድ የአሜሪካ ከፍተኛ ዲፕሎማት ተናገሩ። የቪኦኤ ዘጋቢ ኒክላን ከጁባ ያስተላለፈው ዘገባ ለትዝታ በላቸው ታቀርበዋለች። በዩናይትድ ስቴትስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበ አንድ ረቂቅ በደቡብ ሱዳን የተመደቡ አራት ሺህ የምስራቅ አፍሪካ በየነ መንግስታት የኢጋድ ኃይሎች በመንግስታቱ ድርጅት የሰላም ጥበቃ ተልእኮ አንምስር እንዲሆኑ ሀሳብ ያቀርባል። ረቂቁ የመንግስታቱ ድርጅት የሰላም ጥበቃ ኃይሎች የጁባ ዓለም አቀፍ አውሮፕላን ጣቢያና ቁልፍ የሆኑ የአገሪቱ አካባቢዎችን እንዲጠብቁም ይላል። ሆኖም የደቡብ ሱዳን ማስታወቂያ ሚኒስትር ማይክል መኩይ አገራቸው ይህን እንደማትፈቅድ ትላንት ተናግረዋል። እርምጃው አገራቸውን በተባበሩት መንግስታት ሞግዚትነት የምትተዳደር ያደርጋታል ነው ያሉት። በደቡብ ሱዳን የዩናይትድ ስቴትስ አምባሳደር ሞሊፊ ለአሜሪካ ድምጽ ራዲዮ በሰጡት ቃል አስተባብለዋል። there is no language in the draft Security Council resolution that would in ለጸጥታው ምክር ቤት የቀረበው ረቂቅ ላይ ደቡብ ሱዳን ለተባበሩት መንግስታት ድርጅት ሞግዚትነት ትተዳደራለች የሚል የለውም። ይህ የዩናይትድ ስቴትስ ዓላማም አይደለም። ይህ የምስራቅ አፍሪካ በይነ መንግስታት አላማም አይደለም። እዚህ ውሳኔ ላይ የተደረሰው አርብ እለት አዲስ አበባ ውስጥ በተካሄደው የኢጋድ ስብሰባ ላይ ነው። የደቡብ ሱዳን መንግስትም እዚያ ስብሰባ ላይ ተገኝቶ በጋራ መግለጫው ሀሳብ ተስማምቷል። የደቡብ ሱዳን ማስታወቂያ ሚኒስትር ማይክል መኩዊ ግን አገራቸው በወጣው የጋራ መግለጫ ሙሉ ይዘት አልተስማማችም ብለዋል። ወደ አስራ ሁለት ሺህ የሚሆኑ የተባበሩት መንግስታት የሰላም ጠባቂ ኃይሎች ደቡብ ሱዳን ውስጥ ይገኛሉ። ሆኖም ባለፈው ሐምሌ ወር በርዕሰ ከተማዋ ውስጥ አዲስ ውጊያ ተከፍቶ የሶስት መቶ ሰዎች ህይወት በማለፉ የምስራቅ አፍሪካ በይነ መንግስታት ኢጋድ ተጨማሪ ሰላም ጠባቂ ኃይል ለመላክ መወሰኑ ተጠቅሷል። አሁን በጁባ ተኩስ ቢቆምም እንኳን የሰላም ሁኔታው አሳሳቢ ነው ተብሏል። አምባሳደር ፒ የሀገሪቱ የፖለቲካ መሪዎች ውዝግብ ማርገብ አለባቸው ይላሉ። መንግስት በአካባቢው ካሉም ሆነ በዓለም አቀፍ ካሉ ወዳጆቹ ጋር ግብግብ እንዳይዝ እንደ ዩናይትድ ስቴትስ ያሉ የተባበሩት መንግስታት ድርጅትም ደቡብ ሱዳናውያን ከካርቱም ጋር ሲፋለሙ ከጎናቸው እንዳልተለዩ በማስታወስ አሁንም የተለየ አቋም እንደሌላቸውና ጨቅላዋ አገር ያሏትን በርካታ ችግሮች ተባብረን እንድንፈታ ስመክርና ሀሳብ ሳቀርብ ቆይቻለሁ ብለዋል። የተባበሩት መንግስታት የጸጥታው ምክር ቤት በደቡብ ሱዳን የሚገኙ የሰላም አስከባሪዎቹን ሀላፊነት በማጠናከር ዙሪያ በዚህ ሳምንት በሚያደርገው ውይይት በዩናይትድ ስቴትስ የቀረበውንም ረቂቅ ሀሳብ ይመለከታል ተብሎ ይጠበቃል